ዲሞክራሲ በተግባር የአፍሪካ ቀንድ ዋና ዋና አጥኚዎችና ታዛቢዎች ከሆኑ መካከል አንዱ ረኔ ለፎር የኢትዮጵያን ወቅታዊ ሁኔታ አስመልክቶ መለስ ከመቃብር እየገዙ ነው፣ ግን እስከ መቼ ይዘልቅ ይሆን የሚል ጽሑፍ በቅርቡ አውጥተዋል። ረኔ ለፎር ከቪኦኤ የአፍሪካ ቀንድ ኃላፊ ፒተር ሃይን ላይን ጋር ባደረጉት ቃለ ምልልስ ሰሞኑን የተሰጠውን ሦስት የምክትል ጠቅላይ ሚኒስትሮችና የውጭ ጉዳይ ሚኒስትር ሹመት ይገመግማሉ። በአስተዳደሩ ውስጥ የትግራይ ተወላጆች የመንግሥቱን ሥልጣን እንደ ገና እየተቆጣጠሩ ናቸው በማለት ያብራሩትንና ተዛማጅ ጥያቄዎችን የመለሱበትን የመጀመሪያ ክፍል ትናንት አቅርበናል። ተከታዩ ቀጥሎ ይቀርባል። ቆንጂት ታየነች ያቀናበረችው ተንታኝና አጥኚ ረኔ ለፎር በጽሁፉ ኢትዮጵያ ባለፉት ሰባትና አስር ዓመታት አስመዝግቢ ያለው ስላለችው የአስራ አንድ ከመቶ የኢኮኖሚ እድገትም ትንታኔ ሰጥተዋል። ቀደም ሲል ያወሷቸው ክስተቶች በምጣኔ ሀብቷ እድገት ላይ የሚያስከትሉት አንደምታ ይኖራል። ለመሆኑ ይህ እድገትስ በእውነት ተጨባጭ እድገት ነው? የሚል ነበረ ፒተር ያቀረበው ጥያቄ። የለም፣ የእውነት እድገት አይደለም። እሺ፣ ይህን ደግሞ በቀላሉ በአንድ ነጥብ ብቻ ላሳይ። እንደ አውሮፓ አቆጣጠር የሺ ዘጠኝ መቶ ዘጠናዎቹ መጨረሻ ኦፊሴላዊ የእርሻ እህል ምርቱ መጠን ከስምንት እስከ ዘጠኝ ሚሊዮን ቶን ገደማ ነበር። አሁን የእህል ምርቱ 25 ሚሊዮን ቶን ነው። በ15 ዓመት ውስጥ በሦስት እጥፍ አደገ ማለት ነው። ይሄ ፈጽሞ ሊሆን የማይችል ነው። ስለዚህ የእርሻ ምርቱ አሐዝ ከመጠን በላይ ተጋኖ ቀርቧል። አሁን እንግዲህ በአጠቃላይ የአገር ምርቱ ወይም ጂዲፒው ውስጥ የግብርና ምርት ወደ 45 ከመቶውን ይይዛል። ስለዚህ ተጨባጩ የግብርና ምርት እድገት በኦፊሴል በሚነገረው መጠን አይደለም። ዓለም አቀፍ የምርት እድገቱም በጣም በጣም የተለየ ነው። እንግዲህ ይህን የውሸት አሀዝ ዓለም አቀፍ የገንዘብ ድርጅቶች ሳይቀሩ ተቀብለውታል። ይሄ የመጀመሪያው ክፍል ነው። ሁለተኛው ነጥብ ደግሞ ላለፉት ሁለት ዓመታት በኢትዮጵያ የኢኮኖሚ ዕድገት እየቀነሰ መጥቷል። አሁን ዕድገቱ ቢበዛ ስድስት ወይም ሰባት ከመቶ ነው። ዓለም አቀፉ የገንዘብ ድርጅትም ቢሆን በይፋ የሚለው ይህን ነው። ስለዚህ በአሁኑ ወቅት እድገቱ እያቆለቆለ ነው። ችግሩ እንግዲህ እድገቱ እንዲጨምር ኢትዮጵያ ከፍተኛ የውጭ ኢንቨስትመንት ያስፈልጋታል። የአገር ውስጡ ኢንቨስትመንት የሚጠበቀውን እድገት ለማምጣት በቂ አይደለማ። በዚህ ምክንያት የውጭ ካፒታል መግባት በጣም ወሳኝ ነው። ክፋቱ የውጭ ካፒታል በሚጠበቀው መጠን በተፋጠነ መልኩ እየገባ አይደለም። ምክንያቱም መንግሥቱ በመጣኔ ሀብቱ ዘርፍ ላይ የሚከተለውን አምባገነናዊ አቋም ብዙ የውጭ ኢንቨስተሮች አይቀበሉትም። በእኔ አስተያየት የመለስ ትልም እየደበዘዘ ነው የሚያሰኘኝም ይሄው ወሳኝ የሆነ ነጥብ ነው እና፣ አዲስ ትልም መገንባት አለበት። ቀጣዩ የፒተር ሃይንላይን ጥያቄ ግን እኮ በየአመቱ የሚወጣው ስታቲስቲክስ በግልጽ የሚያሳየው የአስራ አንድ ነጥብ እድገት ነው የሚል ነው። Yes, but if you ask to the government or the local or the authorities their comment about this, this eleven percent growth, they said this figure is the right one because this figure has been established uh, confirmed by the international monetary fund or the World Bank. <laughs> ይሄ የአስራ አንድ ከመቶ እድገት አሃዝ ትክክል ነው፣ ምክንያቱም ዓለም አቀፍ የገንዘብ ድርጅትና የዓለም ባንክ ያረጋገጡት ነው እኮ ይሉሃል። አዲስ አበባ የሚገኘው የዓለም ባንክ ወይም የዓለም አቀፍ የገንዘብ ድርጅት ቢሮዎች ሄደህ ይህን አሃዝ እንዴት አርጋችሁ ልክ መሆኑን ታረጋግጣላችሁ ስትላቸው ደግሞ ከሀገሪቱ ባለሥልጣናት በምናገኘው አሃዝ ነዋ ይልኋል። ዶሮዋ ነች እንቁላሉ የቀደመው እንደሚሉት አይነት ነገር ነው። በቅርቡ ግን ሁለት ዓለም አቀፍ የትብብር ኮርፖሬሽኖች ስለ ግብርና ምርቱ እድገት በምስጢር ጥናት አካሂደው ነበር። የደረሱበት ድምዳሜ የሚለው ተጨባጩ እድገት በይፋ ከሚነገረው እድገት ቢያንስ በሰላሳ ከመቶ እንደሚያንስ ነው። ስለዚህ የዚህ የተጋነነ የእድገት አሐዝ ችግር በሌሎችም የተለያዩ አካባቢዎች በቅርቡ እንደሚጋለጥ እርግጠኛ ነኝ። ሌላው በጽሑፎ ያነሱት ጉዳይ ደግሞ መንግስት በሃይማኖታዊ ጉዳዮቻችን ጣልቃ እየገባብን ነው በማለት ብዛት ያላቸው የእስልምና ሃይማኖት ተከታዮች ዘንድ የሚሰማው ብዝሆት እየጨመረ መምጣቱን ነው። መንግስት በቅርቡ በምክትል ጠቅላይ ሚኒስትርነት ከሾማቸው መካከል ሁለቱ የእስልምና ሃይማኖት ተከታዮች ናቸው። አቶ ደመቀ መኮንንና አቶ ሙክታር ከድርን ማለቴ ነው። ይሄ ችግሩን ለመፍታት የሚደረግ ሙከራ ይመስሎታል? ለመፍታትስ ይረዳል ብለው ያምናሉ? ደመቀ መኮንን በፊት በፓርቲው ሶስተኛ ሰው ነበሩ። አሁን ሁለተኛው ሰው ሆነው ተሾሙ። የሙክታር ከድር መሾምን በተመለከተ በኦህዴድ ውስጥ ታዋቂነታቸው እያደገ የመጣ ሰው ናቸውና ከዚያ አኳያ የእሳቸው መሾም ትልቅ ግምት የሚሰጠው ነው። ግን የተመደበላቸውን ኃላፊነት የተመለከትክ እንደሆነ ዝቅተኛ ነው፣ የአስተዳደርና የሲቪል ሰርቪስ ነገር። ለምሳሌ ለደብረ ጽዮን ገብረ ሚካኤልና ለቴዎድሮስ አድሃኖም እንደተሰጠው ከፍተኛ ሥልጣን ቦታ አይደለም። ስለዚህ ሙስሊሞች አሁንም ቢሆን በመንግሥቱ ውስጥ ያላቸው የሥልጣን ቦታ አናሳ ነው። ከአጠቃላይ አስተዳደሩ አኳያ ያየህ እንደሆን ሙስሊሞቹ ከጠቅላላው የሀገሪቱ ሕዝብ ከአንድ ሦስተኛው በላይ ሆነው ሳለ አንድ ሦስተኛውን የሚኒስትርነት ቦታ ይዘው አይታዩም። ፒተር ሃይንላይን በማስከተል ሲጠይቅ እሱ እውነት ነው፣ ግን የሙስሊሙን ኅብረተሰብ ብሶት ጋብ የሚያደርግ መንገድ ይኖራል ወይ ወይስ ወደፊትም መንግሥቱን እያስጨነቀ የሚቀጥል ችግር ይመስሎታል ብሎ ነበር። እንደ እኔ እምነት በአገዛዙና በሙስሊሞቹ መካከል የተፈጠረው ግጭት ይህ መንግሥት ሥልጣን ከተቆጣጠረበት እንደ አውሮፓ አቆጣጠር ከ1991 ዓ.ም ወዲህ ከገጠሙት ችግሮች ሁሉ ትልቁ ነው። ምክንያቱም ቅድምዬ እንዳልኩት ሙስሊሞቹ ከሕዝቡ ቁጥር ከአንድ ሦስተኛ የሚበልጠውን ይይዛሉ። ከኦሮሞ ሕዝብ ግማሹ ሙስሊም ነው። ብዙዎች ኦሮሞዎች ደግሞ ኦሮሚያ ራሷን በራሷ እንድታስተዳድር ይደግፋሉ። ስለዚህ አሁን ሁኔታው የለየለት አጣብቅኝ ውስጥ ነው ያለው ማለት ነው። ምክንያቱም ሙስሊሙ ህብረተሰብ የሚጠይቀው የሃይማኖት ነጻነቱ እንዲከበር ብቻ ነው። የራሳችንን የሃይማኖት እምነት ራሳችን የመምረጥ መብታችን ይከበር፣ የራሳችንን መሪዎች እንምረጥ ነው ያሉት። መንግስቱ ደግሞ ሌላ አይነት የእስልምና እምነት ምንም ያህል የሚታወቅ ያልሆነ ሊጭንባቸው በአመራር አካላቸው ውስጥ ደግሞ የራሱን መሪዎች ለመትከል ነው የሚፈልገው። ስለዚህ ጉዳዩን በተመለከተ የሚመጣውን አላውቅም። ችግሩ ግን በጣም በጣም ከባድ ነው። በጽሑፉ ውስጥ ያነሱት ሌላው ጉዳይ ጠቅላይ ሚኒስትር መለስ ዜናዊ አዘውትረው ይናገሩለት የነበረው ልማታዊ መንግስት የሚለው ጽንሰ ሐሳብ ጉዳይ ሲሆን የኢህአዴግ ማለት የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር መሰረት የሆነው የአብዮታዊ ዲሞክራሲ መጻኢ እጣ ፈንታም ነው። እሱም ቢያብራሩልን። በልማት ላይ ያለችን አገር በሚመለከት እንዳልኩህ ዋናው ነጥብ የመዋለንዋይ ጥያቄ ነው። እድገት ለማስመዝገብ የሚያስችለውን ግብ ለመምታት ብዙ መዋለንዋይ ያስፈልጋል። ይሁን እንጂ የሀገሪቱ ኢንቨስተሮች ይህንን ግብ ሊያስመታ የሚችል በቂ ሀብት የላቸውም። ስለዚህ የውጭ መዋለንዋይ ቁልፍ ጉዳይ ነው። ይሁን እንጂ መንግሥቱና ባለስልጣናቱ በንግዱ ውስጥ እጅግ በሰፋ ሁኔታ ጣልቃ ስለሚገቡ መምጣት አይፈልጉም። ስለዚህ የውጭዎቹ መዋለንዋይ አፍሳሾች የሚመርጡት ገንዘባቸውን ሌሎች አገሮች ውስጥ ኢንቨስት ማድረግ ነው። ይህ የመጀመሪያ ችግር ነው። ሁለተኛው አብዮታዊ ዲሞክራሲን የሚመለከተው ችግር አብዮታዊ ዲሞክራሲ እኛ ቃሉን የምንጠቀምበትን አይነት ዲሞክራሲ አይነት ሳይሆን እጅግ የተማከለ ሥርዓትን የሚፈጥር ነው፣ ዲሞክራሲያዊ ማዕከላዊነት የሚባል ማለት ነው። ይህ ደግሞ እውነተኛ የሥልጣን መከፋፈልን ከሚጠይቀው ከእውነተኛው ፌዴራላዊ ሥርዓት ጋር ይቃረናል። ይህ ግጭት ደግሞ አሁን ይበልጥ እየተጠናከረ እየመጣ ነው። ምክንያቱም የመለስን ሞት ተከትሎ ከማዕከላዊ ሥልጣን ለመላቀቅ የሚፈልጉት ኃይሎች በበለጠ ሁኔታ እየበረቱ ለሰፋ የራስ አስተዳደር የሚታየው ፍላጎት በእያንዳንዱ ክልል እየተጠናከረ ነው። አሁን ትግራይ ውስጥ እንኳ እንደዚያ ዐይነት ስሜት ነው ያለው። ስለዚህ ነው ይህ ጉዳይ በልማት ላይ ያለች አገር ከሚለው አስተሳሰብ ጋር ሙሉ በሙሉ የተጣበቀው። ለዚህም ነው ልማታዊ መንግሥት የዲሞክራሲያዊ ማዕከላዊነት ወይም የአብዮታዊ ዲሞክራሲ ጽንሰ ሐሳብ እንደገና መነደፍ አለበት የምለው። የስልጣኑን መቀጠል ጉዳይ አንስተን ገዢው ፓርቲ ከመለስ ሞት በኋላም ያለ ብዙ መረበሽ መቀጠሉን ተነጋግረናል። ወደ ቦታው አዳዲስ ሰዎች መጥተዋል። በእርግጥ ሶስት ጠቅላይ ሚኒስትሮችን የመሾም ሕገ መንግስታዊነት ጥያቄ ያስነሳ ጉዳይ ነው። ለጊዜው ይህን ወደ ጎን እንተውና ይህ በአመራር ላይ ያለው መንግስት፣ መለስ ይዘውት የነበረውን አይነት መረጋጋት ያመጣል ብለው ያምናሉ? I think that for the short term, this government will be able to maintain a certain sort ከህዋት መስራች አባላት አንዱ የነበሩትና አሁን የተቃውሞ አባል የሆኑት አብርሃ የተናገሩትን አንድ አባባል እወደዋለሁ ያሉት እንዲህ ነበር። መለስ የሌላ የማንም እግር ሊሞላው የማይችል ጫማ ነው ትተው ያለፉት። ለአሁኑ ሁኔታ የሚገጥም ይመስላል ይህ ንግግር። ነገር ግን አንድ ሰው እነዚህ ጫማዎች በልኩ መሆናቸውን ለማሳየት መጣሩ አይቀርም። አንድ ዓመት ሁለት ዓመት አምስት ዓመት አላውቅም። ይሁን እንጂ ቢያንስ ይህ ሁኔታ በኢትዮጵያ ታሪካዊና ባህላዊ ዳራ ወይም ያለፈ ታሪክ ውስጥ ስር የሰደደ እውነታ ነው። አንድ ሰው እንደ አዲስ ጠንካራ መሪ ለመነሳት መሞከሩ አይቀርም። ይህ መሪ ማን ይሆናል? ማንም አያውቅም።